በአየር ንብረት መለዋወጥ ምክንያት እየተቀባበሉ የሚከሰቱት ድርቅና የጎርፍ አደጋዎች የበርካታ ሰዎችን ህይወት አደጋ ላይ የጣሉበት ዓመት ሆኗል 2008 በድርቅና ዝናብ እጥረት የተነሳ 10 ነጥብ ሁለት ሚሊዮን ሰው ለዕለት ደራሽ ምግብ እርዳታ ፈላጊነት ሲጋለጥ ሰሞናቱን በስድስት ክልሎች ውስጥ በደረሱ የጎርፍ አደጋዎች እስካሁን ወደ መቶ የሚጠጋ ሰው መሞቱን የኢትዮጵያ መንግስት አስታውቋል በርካቶች ጉዳት ደርሶባቸዋል አስሮች ሺዎች ተፈናቅለዋል። በዛሬው ዝግጅት ባለፈው ወር ውስጥ የተከሰቱ የጎርፍ አደጋዎችን፣ ጉዳቱ የደረሰባቸውን ማህበረሰቦች ድምጾችና በመንግሥትና መንግስታዊ ያልሆኑ ድርጅቶች የተያዙ የነፍሳድንና የአደጋ መከላከል እንዲሁም የመረጃ ልውውጥ ስራዎችን እንመለከታለን። ጽዮን ግርማ ሁሉንም ትዳስሳለች። በኢሊኖ ምክንያት በተከሰተ ድርቅና በተከታታይ በቂ ዝናብ አለመዝነቡን ተከትሎ በኢትዮጵያ ከአስር ነጥብ ሁለት ሚሊዮን ዜጎች በላይ በድርቅ ምክንያት ለተረጅነት ተጋልጠዋል። የድርቅ ወራቱ እንዳለፈ ደግሞ በሀገሪቱ እየጣለ ባለው ከባድ ዝናብ ምክንያት ሰሞኑን በተከሰተ የጎርፍ መጥለቅለቅና የመሬት መደርመስ ይህ ዘገባ እስከተጠናከረበት እስከ አርብ ግንቦት አምስት ቀን በአጠቃላይ የዘጠና ሁለት ሰው ህይወት ጠፍቷል። 86,000 ሰው ከቄው ተፈናቅሏል። ከዚህ በኋላም ወደ 400 ሺ ሰው ሊፈናቀል እንደሚችል እየተነገረ ነው። በአፋር ክልል በጣለው በረዶ የቀላቀለ ዝናብ አምስት ሰው፣ በጅግጅጋ ከተማ በደረሰ ድንገተኛ የጎርፍ አደጋ ደግሞ የ23 ሰው ህይወት መቅጠፉ ለአደጋው መከሰት የመጀመሪያው ነበር። በድሬዳዋ ከተማና በአጎራባች ምስራቅ ሀረርጌ ከተሞች በዘነበ ዝናብ በደረሰ የጎርፍ አደጋ ሶስት ሰው መሞቱንና ሁለት ሰው መቁሰሉ ደግሞ በከተሞች ላይ የሰው ህይወት የቀጠፈ የጎርፍ አደጋ ነበር። የብሔራዊ አደጋ ስጋት አመራር ኮሚሽን አቶ ምትኩ ካሳ አደጋው በስድስት ክልሎችና በሁለት ከተሞች የተከሰተ እንደሆነ ይናገራሉ። ጉዳት የደረሰባቸው አካባቢዎች በከተማ ደረጃ ስናይ ጅጅጋ ከተማና ባህርዳር ከተማ ናቸው ወጣ ብሎ ደግሞ ዞንና በወረዳ ደረጃ በምንመለከትበት ሰዓት በአፋር ክልል አሚባራ፣ ገዋኔ፣ ቴሩ እና መጋሌ የሚባሉ አካባቢዎች ናቸው። ወደ ደቡብ ብሄሮች፣ ብሄረሰቦችና ሕዝቦች ክልል ስንሄድ የሀዲያ ዞን ሻሸጎ አካባቢ፣ ችልጤ ዞን፣ ወላይታ ዞን እና የሀላባ ልዩ ወረዳ ናቸው። ሲዳማ ዞን ጋር ስንመጣ ቦሪቻ እና ሎካ አባያ እና ሐዋሳ ዙሪያ ወረዳዎች ናቸው በዋናነት በጎርፍ አደጋው ተጠቂ የሆኑት። በእነዚህ ቦታዎች በደረሰ የጎርፍ አደጋም የሰው ሕይወት ጠፍቷል። በጎርፍ ከተወሰዱ ዜጎች በተጨማሪም በወላይታ ዞን የሚኖርበት ቤት ላያቸው ላይ ተደርምሶባቸው በናዳ ተወስደው ሕይወታቸውን ያጡም በርካታ ናቸው። በዚህ አካባቢ መሬቱ ከተደረመሰ ከሁለት ቀናት በኋላ ካናዳ ውስጥ አንድ የሁለት ዓመት ታዳጊ በህይወት ተገኝቷል። እስካሁን በተከሰተው የጎርፍ አደጋ በወላይታ ዞን የጠፋው የ39 ሰዎች ህይወት ትልቁን ቁጥር እንደሚይዝም አቶ ምትኩ ነግረውኛል። የወላይታ ዞን ፖሊስ መምሪያ ረዳት ኮሚሽነር አለማየሁ ማሞ ከነዚህ 39 ሟቾች ውስጥ ነፍሰ ጡር እና የአራት ዓመት ህጻን ልጅ ጭምር እንዳለበት ይናገራሉ። በጣም ህጻናት የአራት አምስት ዓመት ልጆች ጭምር አሉ። እንግዲህ አንድ ቤተሰብ እንዳለ እየሞተ ባለበት ህጻናትን ጭምር የሞቱበት ሁኔታ ነው ያለው። አጠቃላይ አስራ ስምንት ወንድና ሀያ ሴት ናቸው የሞቱት በጾታም ሲለዩ። ከነዚህ ውስጥ ህጻናት የሶስት አመት የአራት አመት ህጻናት ጭምር ያሉበት ነው። የብሔራዊ አደጋ ስጋት አመራር ኮሚሽን አቶ ምትኩ በበኩላቸው በወላይታ ዞን የሞቱትን ሰላሳ ዘጠኝ ሰዎች ጨምሮ በአጠቃላይ ዘጠና ሁለት ሰው መሞቱን ይናገራሉ። ሀያ ሶስት ደግሞ ጂጂጋ ከተማ በደረሰው እንደዛ አለ። ሌላው አፋር ክልል ወደ አምስት አካባቢ አለ። ባሌ አካባቢ አስር እንደዛ እያለ ይሄዳል። ከየክልሉ ሶስትም ያለበት አለ፣ አንድም ያለበት አለ። ተደማምሮ የመጣ ሀያ እና ዋና የሚባለው የጂጂጋው ሀያ ሶስት እና የደቡብ ብሔር ብሔረሰቦች ሕዝቦች ወላይታ ዞን ክልል ይታያለው ስላ አቶ ምትኩ እንደሚሉት ጎርፉ በሰው ሕይወት ላይ ካደረሰው አደጋ በተጨማሪ ንብረት፣ ማሳ ላይ ያለ ሰብል፣ እቤት ውስጥ ያለ እህልና በእንስሳት ላይ የደረሰ ጉዳት ስላለ በአጠቃላይ የደረሰውን ጉዳት ለማጥናት ከክልልና ከፌዴራል ኮሚቴ ተቋቁሞ ጥናት እየተደረገ እንደሆኑ ተናግረዋል። ነገር ግን እስከዛው ድረስ በደረሳቸው ሪፖርት መሰረት ከፍተኛ ማሳ የወደመበት አካባቢ ያሉትን አስረድተዋል። አጠቃላይ በጎርፍ አደጋው የተከሰተውን ጉዳት ለማጥናት በባለሙያዎች ቡድን ተሰማርቶ በየክልሉ እያጠና ነው የሚገኘው። ይሄ እንደተጠናቀቀ ይፋ የምናደርገው ይሆናል። እስካሁን ባለው ወደ ሰማንያ ስድስት ሺህ ሰው የሚሆን ከአካባቢው ተፈናቅሏል በጎርፍ አደጋው ምክንያት። ስለዚህ አንደኛው እዚህ ጋር እንደ ምሳሌ ማንሳት ብንችል በምዕራብ ሐረርጌ በጎባ ቆርቻ ወረዳ ስምንት ቀበሌዎች በሀያ ስድስት ስምንት ሚያዝያ ላይ ማለት ነው በዘነበው ዝናብ አንድ ሺህ አንድ መቶ ሰላሳ ስምንት ነጥብ አምስት ሄክታር የተጎዳ መሆኑን የሚያሳየው። እንደዚሁም የበልግ እህል በተመለከተ አንድ ሺህ ሁለት መቶ ሰላሳ ሁለት ሄክታር ላይ የተዘራ እንደ ተበላሸን ነው የሚያሳየው። ስለዚህ ያ ስላለ ከአንድ ሺህ ሄክታር በላይ ጉዳት የደረሰበት ከአንድ ወረዳ አካባቢ ትልቅ ሀክ ተብሎ የሚወሰን ነው። አቶ ምትኩ ካሳ ጎርፉ ከማጋጠሙ በፊት ከፍተኛ ጥንቃቄ በመደረጉ ምክንያት የሟቾች ቁጥር መቀነሱን ይናገራሉ። አደጋው ካጋጠመም በኋላ ሰዎችን ከሞት አደጋ ለመታደግ ጥረት እንደሚደረግም ገልጸዋል። ለዚህም በአፋር ክልል አሚባራ አካባቢ ቴሩ በደረሰው የጎርፍ መጥለቅለቅ በውሃ የተከበቡ ሰዎችን ለማትረፍ በሄሊኮፍተር ጭምር ተጠቅመው እርዳታ መስጠታቸውን ተናግረዋል። በአደጋው ንብረታቸውን ላጡ ተፈናቃዮችን መልሶ ለማቋቋም እርዳታ እንደሚሰጥ ጭምርም ገልጸዋል። አንደኛ ከቤት መስራት ጋር ተያይዞ የክልል መንግስት ቁሳቁስ ያቀርባል። የፌዴራል የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከክልሉ ጋር በመሆን ምርት እስከሚያመርቱ ድረስ እርዳታ ያቀርባል። ከዛ ባሻገር ለጊዜያዊ መጠለም የሆኑ ፕላስቲክ ሽት፣ ብርድ ልብስ እና ቤት መገልገያ ቁሳቁሶች ይቀርባሉ። ስለዚህ ሊጠፋባቸው የሚችለው ምንድን ነው? መጀመሪያ የነበራቸው ንብረትና በቀጣይነት ቤት ውስጥ ያለ እህል ካለ እና ገንዘብ ካለ ይሄ ነው እንጂ እንደዚሁ ጉዳት ደርሶባቸው የሚተዉ አይደሉም። የመልሶ ማቋቋም ስራ አንዱ የ አደጋ ስጋት ስራ አመራር አካል ነው። ሪሃብሊቴሽን የምንለው። በቀጣይ ከኤሊኖ ተቃራኒ የሆነው ለሚና እየተከሰተ በመሆኑ እስከ ጥቅምት ድረስ ከፍተኛ ዝናብ እንደሚኖርም ገልጸዋል። በዚህ አደጋ እስከ አራት መቶ ሺ ሰው ከቀዬው ሊፈናቀል፣ እንዲሁም ከፍተኛ የጎርፍ አደጋ ይኖራል የሚል ስጋት እንዳላቸውም ገልጸዋል። ስጋት ባለባቸው አካባቢዎች በወንዝ ዳር የሚኖሩ ነዋሪዎችን ከቦታቸው አስቀድመው እንዲነሱ እንደሚደረግም ጠቁመዋል።